በጎሮ ጉርድ ሾላ ሰዓሊተ ምሕረት ገርጂ እና ሾላ በሚገኙ የገበያ ማዕከላትና የመንገድ ላይ የእንስሳት ግብይት ተዟዙረን እንደተመለከትነው ገበያው ቀዝቀዝ ያለ ቢሆንም በተለያዩ ሸቀጦች ላይ ጭማሪ ታይቷል። በተለይ በዓመት በዓል ጊዜ ተፈላጊ የሆነው ቀይ ሽንኩርት ከሰሞኑ 35 ብር ለኪሎ ይሸጥ የነበረው ከ40 እስከ 45 ብር፣ ባለ 5 ሊትር ዘይት ከ320 ወደ 335 ብር ከፍ ብሏል። በግ ከ1500 እስከ አራት ሺ ብር የሚገኝ ሲሆን የስኳር ነገር ግን ከናካቴው ገበያ ላይ ለማግኘት በጣም አስቸጋሪ እንደሆነ ሸማቾች በማማረር ገልጻሉ እንትን ስኳር ጠፍቷል ሱካር አሁን በሀገሩ ላይ የለም ስኔድ ራሱ እዛ የለም ነው የሚሉት ጉርድሾላ አካባቢ በአይሱዙ መኪና ሙሉ ዶሮ ይዞ ሲሸጥ ያገኘ ነው ወጣት ዘለቀ የዶሮ ዋጋ ቀንሷል ይላል ዶሮ በመቶ በመቶ ወሪየ የገበያው ሁኔታ እስካሁን ቀዝቃዛ ነው። እንግዲህ ነገ ከነጎዲያ ነው የሚታወቀው። እስካሁን ያለው ነገር ምንም የሚባል ነገር አይደለም። የመጡት ከዱከም ነው የመጡት። ዋጋቸው ከ110 እስከ 120 የሸጥን ያለ ነው። አሁን የገበያው ሁኔታ በጣም ቀዝቃዛ ነው። እስካሁን ምንም የለም። እንግዲህ ነገ ከነ ምን እንደሆነ አላወቅንም። እስካሁን ምንም ገበያ የለም። በዛው ቅጽበት ወደ ሾላ የገበያ ማዕከል ተጉዘን ዶሮ ከ130 እስከ 200 ብር ሲሸጥ ተመልክተናል። ቡታጋዝ ለማግኘት ረዥም ወረፋ ይዞ በማደያዎች ረዥም ሰዓታት መጠበቅ ብርቅ አይደለም። ቀርበን ተገልጋዮችንና አቅራቢዎችን ለማነጋገር ጥረት አድርገን ነበረ። አስፈላጊነቱ ባይገባንም በየነዳጅ ማደያው ሁለት ሁለት ፖሊሶች ተመድበው ጥበቃ እያደረጉ ነው ከአስቸኳይ ጊዜ አዋጁ በኋላ በመሆኑም ምንም እንኳ መታወቂያችንን አሳይተን ቃል ምልልስ ለማድረግ ብንሞክርም አይቻልም ስለተባልን ሳይሳካልን ቀርቷል። ለዶይቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም